የንስሐ ጸሎት በአምሂክ በፈረንሳይኛ ይህ በእግዚአብሔር ላይ ሙሉ እምነትን የሚያደርግ ጸሎትና መዳን በእርሱ ላይ የሚገባን እንቅጣት በተቀበለ በእግዚአብሔር ልጅ በክርስቶስ ኢየሱስ የሚቻል ነው። ሁለተኛ ቆሮንቶስ 5 ከ21 አዲስ ኢንተርናሽናል ቨርዥን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። እንጸል። ውድ ጌታ ሆይ ህይወቴን፣ ሐሳቦቼን፣ የተሳሳቱ አመለካከቶችን፣ ስግብግብነትን፣ ራስ ወዳድነትን ባህሪን፣ ሱሶችን ስላሳለፍኩበት አዝኛለሁ። ቃሎቼ የተጻፉና የተነገሩ ናቸው። የተበላሹ ቃሎቼ ሰዎችን የፈቀድኩባቸው መንገዶችና ያደረግኳቸው የተሳሳቱ ነገሮች እባክህ ይቅር በለኝ። እባካችሁ ከስህተቱ ሁሉ እንድመለስ ንስሐ እንድገባ እርዳኝ። እባካችሁ ወደ ሕይወቴ ግቡ። አሁን በመንፈስ ጌታዬና አዳኝ ትሆኑኝ እና እንድሆን የምትፈልገው ሰው እንድሆን እርዳኝ። አሚን። ጸሎት በልብህ አምነህ በአፍህም ከተናገርህ በክርስቶስ ኢየሱስ በእግዚአብሔር ፊት ጸንተሃል። አሁን መጽሐፍ ቅዱስን አንብብና የእግዚአብሔርን ቃል አድርግ። ጌታን በፍጹም ልብህ፣ አእምሮህ እና ኃይልህ ውደድና ባልንጀራህን እንደ ራስህ ውደድ። ጸሎት ጸሎት ወደ እግዚአብሔር መቅረብ ነው። ይህን ጸሎት ካደረግ ወይም ማንኛውም አይነት ጥያቄ ካለ አሳውቀን። ኢሜይል info@j4g.org.uk ያመሰግናለሁ።